ዘንድሮ የግንቦት ሀያ መታሰቢያ ታሰቢያ በዓል ከትግራይ ውጪ በሌሎች የኢትዮጵያ ከተሞች እንዳልተከበረ መገለጡ በርካታ አስተያየቶች አጭሯል። እኛ ኢትዮጵያውያን ሁሉን ነገር ያጣንበትና ወንድም ወንድሙን የገደለበት ቀን ከሚሉ ጀምሮ ደርግ የሆነ አያከብረውም እስከሚሉ ድረስ የተለያዩ አስተያየቶች ተንጸባርቋል። ኢትዮጵያ የዓለም የፕሬስ ቀንን አሰናርታ በተወደሰች ማግስት ጋዜጠኛ አዲስ አበባ ውስጥ በኦሮሚያ ክልል ፖሊስ መታሰሩ እጅግ አወዛል ል በደብረ ማርቆስና በተለያዩ ቦታዎች ሰሞኑን ለተከሰቱ ግድያዎች የሚሰጡ አስተያየቶች በብዛት ወገናዊነት እንደሚንጸባረቅባቸው የማኅበራዊ መገናኛ ዘዴ ተጠቃሚዎች ገልጧል። አብራችሁን ቆዩ። ለ17 ዓመታት ኢትዮጵያን የመራው ወታደራዊ መንግስት ደርግ ከስልጣን የተወገደበት የግንቦት ሀያ መታሰቢያ በዓል ዘንድሮ ከትግራይ ውጪ በሌሎች የኢትዮጵያ ከተሞች አለመከበሩ ተገልጧል። በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶች በአመዛኙ የግንቦት ሀያ በዓልን አጥብቀው የሚኮንኑ ናቸው። ግንቦት ሀያ ኢትዮጵያ የባህር በሯን ያጣችበት፣ ዘረኝነት የተዘራበት፣ ህዝባችን የተሰደደበት፣ መሬታችንን ጨምሮ ንብረታችንን የተዘረፍንበት በአጠቃላይ እንደ ሀገር የተዋረድንበት ነው ሲል መረር ያለ ትችቱን በተቀናበረ ምስል ያቀረበው አብርሃም ይስቅ የተባለ የፌስቡክ ተጠቃሚ ነው። ግንቦት 20 ማለት ገና ከጀምሩ ሀገርና ሕዝብ እንዴት እንደሚመራ የሰከነ ሀሳብ የሌላቸው ከጫካ የመጡ ቀማኞች ጠላት በሚሉት ብዙሀን የኢትዮጵያ ሕዝብ ላይ በአጋጣሚ ያገኙትን ወታደራዊ ድል በመጠቀም ዘረኛ አምባገነናዊና ፋሽስታዊ የበቀላ ስርዓት ያቋቋሙበት ቀን ነው የሚል አስተያየት የሰጠው ደግሞ ኢዮብ ገለታ ነው። ሰፋ ካለው የፌስቡክ ጽሁፉ የተቀነጨበውን ነው ያሰማናችሁ። መዲድ ሞሐመድ ቀደም ሲል የተሰሙት ሀሳቦችን ይቃወማል። ቢያንስ ደስ ብሎናል ሲልም ጽሁፉን ያንደረድራል። ሰው በላ ስርዓት ለአንዴና ለመጨረሻ እናም ላይመለስ። ከጭቁኖች ጫንቃ ወርዶ የተቀበረበትና ፌዴሬሽን ከነ ችግሩ የጀመርንበት እንኳን አደረሰን ብሏል። የአዲስ ስታንዳርድ ድረገጽ ጋዜጣ ዋና አርታይ ጸዳለ ለማ በትዊተር ገጿ በእንግሊዝኛ ግንቦታያን ደግፋ ለምን እንደምታከብረው ጽፋለች። ጸዳለህ ግንቦታያን የምታከብረው እሷ መሆን ይገባዋል ባለችው መንገድ የኢትዮጵያን ዳግም በመቅረጹና በመተንተኑ ረገድ ታሪካዊ መገለል የደረሰባቸው ስትል የጠቀሰቻቸው ቡድኖች በተሻለ መልኩ እንዲካተቱ ቀኑ ፖለቲካዊና ባህላዊ ጥርጊያ በማበጀቱ እንደሆነ ጠቅሳለች። ከዚህ ቀደም ሲከበር የነበረውን የግንቦት ሃያ በዓል በተመለከተ ትዕይንት ነው የነበረው ሲል የተቸው ኢጄ ኃይሌ የተባለ የትዊተር ተጠቃሚ ለጸዳለ መልስ ቀጣዩን በአማርኛ አስፍሯል። ያው ግንቦት ሃያ ጨቋ ቋንቋን የምትሉትን ብሔር ለማንኳሰስ የምታከብሩት በዓል ነው። የሚያሳዝነኝ ግን ያ ጨቋኝ የተባለ ሕዝብ የደርግም የጥይት ራት የነበረ መሆኑ ነው ሲል ጽፏል። እንኳን ከዳውን ዳውን ወያኔ ወደ ግንቦት 20 ኬኛ በሰላምና በስልጣን አሸጋግራችሁም የብሩክቲ አጥር ያለ የትዊተር መልእክት ነው። ቆይ ግን ለኤርትራውያን መልካም የነፃነት ቀን ወንድሞቻችን ብሎ ግንቦት 20ን አላከብርም የሚለው ኢትዮጵያዊ ግን እንዴት ነው ትንሽ አይጋጭም? ሁለቱ ንግግር የሚል መልእክት የጻፈችው ደግሞ አናናት ትዊተር ገጿ ላይ። ሰሚራ በፌስቡክ ጽሑፏ ግንቦት ሀያን እንዲህ ነው የምትገልጠው። ወንድም ወንድሙን ያሸነፈበት ሀገር ወዳዱ መሪ ከሀገር የለቀቀበት፣ ኢትዮጵያ ብሔር በሚባል አጥር የተከፋፈለችበት፣ ለሀገር ሳይሆን ለውስን ግለሰቦች ጥቅም ሲባል ብዙ ሰው ያለቀበት ቀን ምኑ ነው የሚከበረው? ግንቦት ሀያ ድል አደረግን ያሉትም የቻሉትን ያህል በልቷል። ይህምን በዓል ነው? እሰይ የአገሬ ሕዝብ ነቃ ሲል ይነበባል የሰሚራ ጽሑፍ። ጌታውን ካሳይ የራሱን ወንድም ገድሎ የድል ቀን የለም፣ ለዛውም የባሰ ገዳይ መንግሥት ላመጣው ትግል ሲል ጽፏል። በደብረ ማርቆስ ዩኒቨርሲቲ አንድ ተማሪ የመገደሉ ዜና ከያቅጣጫው ቁጣ አስነስቷል። በዚያው መጠን ግድያውን ለፖለቲካ ዓላማቸው የተጠቀሙ ታዋቂ ግለሰቦች ከመሰል ድርጊቶቻቸው እንዲቆጠቡ የሚጠይቁ አስተያየቶችም በማኅበራዊ መገናኛ ዘዴዎች ተንጸባርቋል። በደብረ ማርቆስ ዩኒቨርሲቲ ተማሪዎች መካከል ባለፈው ሳምንት ማብቂያ በተፈጠረ ችግር ቁጥራቸው በውል ያልተገለጸ በአብዛኛው ከትግራይ የሄዱ ተማሪዎች የዩኒቨርሲቲውን ግቢ ለቀው መውጣታቸው ተዘግቧል። ኢብኑ አልነጃሺ የተባለ የፌስቡክ ተጠቃሚ ዩኒቨርሲቲ ማለት የጦር አውድማ ነው የእውቀት አውድማ ተምታታብኝ ሲል ይጠይቃል። ለምን ትምህርቱ ቀርቶ ወደ የቤታቸው አይመለሱም? ሲረጋጋ ቀስ ብለው ቢጀምሩስ? ደግሞ ለዘመኑ ትምህርት ራስን መስዋዕት ማድረግ ትርጉም አልባ ስለሆነ ተገቢ አይመስለኝም ብሏል። የብሔራዊ ምርጫ ቦርድ የኮሚዩኒኬሽን ጉዳዮች አማካሪ ወይዘሪት ሶሊያና ሽመልስ የደብረ ማርቆስ ዩኒቨርሲቲ ተማሪ ግድያውን አውግዘው በትዊተር ገጻቸው በእንግሊዝኛ ጽፏል። የጤና አይደለም፣ ጭካኔ ነው። እንደ ማኅበረሰብና ሀገር ስለኛ ብዙ ይናገራል። መራርና አሳዛኝ ነው የሚለው የሶሊያና መልዕክት ለሟች ቤተሰብ መጽናናትን በመመኘት ይጠናቀቃል። ቢኒያም ዲጂ ሻሸመኔ ላይ ህዝብ በተሰበሰበበት በጠራራ ፀሐይ የሰው ልጅ ቁልቁል ተሰቅሎ ማን እንዳደረገው አናውቅም ሲባል ያልሰቀጠጠው ዛሬ ማርቆስ ላይ በግፍ የተገደለውን ምስኪን ምክንያት አድርጎ ያዞ እምባውን ያነባል አስመሳይ ሁላ ብሏል። እየመረጡ ቁጣ ሲል አጭር መልእክት ያስተላለፈው ደግሞ ናርች 1234 የተባለ የማኅበራዊ መገናኛ ተጠቃሚ ነው። ብሔር እየመረጣችሁ የትርፍ ጊዜ የሰብአዊ መብት ተሟጋጅ የሆናችሁ ሰዎች ግን ምን ይሻላችኋል? ይሄ ደግሞ የጥላውን ጽጌ የትዊተር መልእክት ነው። ሌላው በዚህ ሳምንት የማኅበራዊ መገናኛ ዋነኛ ትኩረት ከነበሩ ጉዳዮች መካከል የኦሮሚያ ፖሊስ የአሃዱ ሬዲዮ ጣቢያ ድረስ በመምጣት የጣቢያው ጋዜጠኛን አስሮ መፍታቱ ነበር። አንድ የአሃዱ ሬዲዮ ጣቢያ ጋዜጠኛና ሌላ ባልደረባው የተዛባ ዘገባ አሰራጭታችኋል በሚል ነበር ፖሊስ ባለፈው አርብ አስሮ ሰኞ የፈታቸውም። የቀድሞ የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ የፖለቲካ ዘርፍ ኃላፊ ኤፍሬም ማዴቦ ኦሮሚያ ፖሊስ ምን አገባውና አዲስ አበባ መጥቶ ያስራል ሲሉ ትዊተር ላይ ጽፏል። የሚዲያ ሰዎች እንደ በግ እየተጎተቱ የሚታሰሩ ከሆነ እንዴት ስራቸውን ይሰራሉ? ሚዲያውስ ምኑን ነፃ ሆነ? በማለት የጠየቁት አቶ ኤፍሬም ጽሑፋቸውን የሚያጠናቅቁት ረ በሕግ አምላክ በማለት ነው። የአሃዱ ሬዲዮ ጋዜጠኛ መታሰርን በተመለከተ ኪያ ኤሳሊ ሰኞ ግንቦት 19 ቀን 2011 ዓ.ም ማኅበራዊ መገናኛ አውታር ላይ ያቀረበው የእንግሊዝኛ ጽሑፉ ይህ የሆነው ጠቅላይ ሚኒስትር አብይ እስር ቤት አንድም ጋዜጠኛ የለም ባሉ ወር ባልሞላ ጊዜ ውስጥ ነው ብሏል። ፍጹም ሥልጣን አሰፋ ትዊተር ገጹ ላይ ዘንድሮም እያሰርን ነው ሲል ባጭሩ ጠይቋል። አድማጮች የዛሬው የማህበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።